የኢትዮጵያ ቀይ መስቀል ማህበር በደቡብ ምስራቅ ኢትዮጵያ በድርቅ ጉዳት ከደረሰባቸው ወገኖች መካከል 165 ሺህ የሚሆኑትን ለመርዳት እንቅስቃሴ መጀመሩን አስታወቀ። እርዳታውን የሚሰጠውም የሚታየውን ክፍተት ለመሙላት መሆኑን ገልጿል። ማኅበሩ ዛሬ ረፋዱ ላይ በዋና ጽሕፈት ቤቱ በሰጠው ጋዜጣዊ መግለጫ ላይ አበክሮ እንዳስታወቀው የእርዳታ ሥራው መሠረት ያደረገው መንግሥት ባወጣው የሰብዊ እርዳታ ሰነድ ላይ ነው። በግብርናና ገጠር ልማት ሚኒስቴር የአደጋ መከላከል ዝግጁነትና የምግብ ዋስትና ዘርፍ ባለፈው ወር ይፋ እንዳደረገው ከሀምሌ ጀምሮ ለሚቀጥሉት ስድስት ወራት አራት ነጥብ አምስት ሚሊዮን ኢትዮጵያውያን አስቸኳይ የምግብ እርዳታ ያስፈልጋቸዋል። አዲስ የተሾሙት የኢትዮጵያ ቀይ መስቀል ማህበር ዋና ጸሐፊ ወይዘሮ ፍሬ ሕይወት ወርቁ ለቪኦኤ እንዳብራሩት መሥሪያ ቤታቸው ይህንኑ መንግሥት ያወጣውን ሰነድ መሠረት አድርጎ በደቡብና ደቡብ ምስራቅ የኢትዮጵያ ድርቁ ያስከተለውን ጉዳት በኤክስፐርቶች አስቃኝቶ ክፍተት እንዳለ ተረድተዋል። በዛ በሳውዘን ሳውዝ ኢስተርን ኢትዮጵያ አካባቢ ያለውን ሁኔታ አስሴስሚያረግ ልኮ ያገኘው ክፍተት አለ። መንግስት እየረዳ ነው በዛ አካባቢ። ነገር ግን ክፍተቶች ያሉበት እንዳሉ ስለተረዳ ያንን ክፍተት ለመሙላት ተንቀሳቅሶ ከራሱ ሪሶርስ እና በተጨማሪም ከኢንተርናሽናል ፌዴሬሽን ያለውን ሪሶርስ በማሰባሰብ እርዳታ ለማካሄድ እያቀደ ነው። ማኅበሩ ባደረገው በዚህ የመጀመሪያ ቅኝት ተመስርቶ ለሚሰጠው እርዳታ የውጭ ለጋሾችን ችሮታ መጠየቁንም ምክትል ዋና ጸሐፊው ዶክተር የሽጥላ ኃይሉ ለጋዜጠኞች በሰጡት መግለጫ አውስተዋል። የፕሪሊሚናሪ አፒል ዶክመንት ሐዝ ቢን ፕሪፔርድ ኤንድ ኢሹድ ኦን ኦገስት ቱ ታውዘንድ ኢሌቨን ሲኪንግ ስዊስ ፍራንክ ኦፍ የመጀመሪያው የችሮታ ጥያቄ ሰነድ ተዘጋጅቶ ይፋ የተደረገው ባለፈው አርብ ሐምሌ 29 ቀን 2003 ዓ ም ነበር ይህ የችሮታ ጥያቄ ጥሪ 165,000 ተረጂዎችን ለመርዳት የሚያስችል የ10 ሚሊዮን 978,250 የስዊስ ፍራንክ የኢትዮጵያ ቀይ መስቀል የጠየቀበት ነው። እርዳታው ለሚቀጥሉት ስድስት ወራት ይዘልቃል። ችሮታው በገንዘብ በአይነትና በአገልግሎቶችም ሊሆን ይችላል። የኢትዮጵያ ቀይ መስቀል ማኅበር ይህን ጥሪ ባደረገ በጥቂት ቀናት ውስጥ ምላሽ እንዳገኘ ዋና ጸሐፊዋ ያረጋግጠዋል። እንግዲህ አሁን እኛ አርብ ዕለት ነው ይህንን አፒል ያወጣ ነው። ኢንተርናሽናል ፌዴሬሽኑ ዛሬ እንዳሳወቁኝ ሁለት ነጥብ አምስት ሚሊዮን ስስ ፍራንክ እንደተገኘ ነግረውኛል። እንግዲህ ገና አፒሉ መጀመሩ ነው። ስለዚህ እንግዲህ ምን ያለ ቢመጣ እናያለን። የማህበሩ ቅኝት ያተኮረው በምን በምን ተግባራትና ሁኔታዎች ላይ እንደሆነም ዶክተር ሽጥላ ዘርዝረዋል። አሰስመንት ሃዝ አክቹዋሊ ፎከስድ ኦን አይደንቲፋይንግ ፖሲብል ኤሪያስ ኦፍ ኢንተርቬንሽን ኤንድ ካይንድ ኦፍ ኢንተርቬንሽን የቅኝቱ ጥናት ያተኮረው እርዳታው የሚሰጥባቸውን ችግሮችና የሚሰጠውን የእርዳታ አይነት በመለየትና የኢትዮጵያ ቀይ መስቀል ማኅበር አሁን ያለውን አቅም በመገምገም ላይ ነበር። በዚህም መሠረት ተግባራዊ ትኩረታችን የሚሆነው የአስቸኳይ የምግብ እርዳታን በመስጠት የአስቸኳይ የጤና አገልግሎት እርዳታ በመለገስና የውሃንና የአካባቢ ጽዳትን በመጠበቅና እንዲሁም አቅምን በመገንባት ላይ ይሆናል። በተሳትፎ በኩልም የማኅበሩ የአካባቢ ቅርንጫፎች፣ በጎ ፈቃደኞችና ሌሎች የማኅበረሰብ አባላት ዋናውን ሚና እንዲጫወቱ ይደረጋል። የኢትዮጵያ ቀይ መስቀል ማኅበር እርዳታውን የሚሰጥባቸው የደቡብና ደቡብ ምስራቅ ኢትዮጵያ ክፍሎች የት እንደሆኑም ጋዜጣዊ መግለጫው በተሰጠበት ወቅት ይፋ ተደርጓል። 165 ሺህ የሚሆኑት እነዚህ ተረጂዎች በኦሮሚያ ጉጂ ዞን ሰበቦሩ እንዲሁም በቦረና ዞን ደግሞ በሞያሌ በሚዮና በድሬ የሚኖሩ ሲሆኑ ከእነዚህ ውስጥ 30 ሺህ የሚሆኑት በሱማሌ ሞያሌ የሚገኙ ዜጎች ናቸው። የኢትዮጵያ ቀይ መስቀል ማኅበር 76 ዓመታትን ያስቆጠረ የሰብአዊ እርዳታ ድርጅት ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ